አድማጮች በቀጣዩ ርዕስ ወደ አዲስ አበባ ይሆናል የምንሄደው። የሚቀጥሉት አራት ዓመታት የፕሬዚደንት ኦባማ እምነትና የቆሙላቸው ሴቶች ምን እንደሆኑ የምናውቅባቸው ዓመታት ይሆናሉ ተባለ። የአሜሪካ ሕዝብ ያደረገው ምርጫም ተገቢና ትክክለኛ መሆኑ ተገልጿል። መለስካቸው አምሃ ዝርዝሩን ልኮልናል። ይህን አስተያየት የሰጡት ዛሬ ጠዋት አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ ፕሬዚዳንታዊ ምርጫውን አስመልክቶ ባዘጋጀው የቁርስ ግብዣ ላይ ከተሳተፉት ሰዎች መካከል አንዱ ናቸው። በሰፊው አዳራሽ ውስጥ በየስፍራው በተዘረጉ ስክሪኖች ላይ የዩናይትድ ስቴትስ ቴሌቪዥን ጣቢያዎች ምርጫውን በተመለከተ የሚናኙት የተለያየ መረጃ ይመጣል ይሄዳል። የየስቴቱ የድምፅ ቆጠራ ውጤትም እንዲሁ። በኢትዮጵያ ሰዓት አቆጣጠር ከጠዋቱ ወደ ሁለት ሰዓት አካባቢ በምርጫው ፕሬዚዳንት ባራክ ኦባማ ቀጣዮቹን አራት ዓመታትም አሜሪካንን እንደሚመሯት ተረጋግጧል ማለት ይቻላል። አዲስ አበባ በሚገኘው የሀገሪቱ ኤምባሲ የሚታደመው ሁሉ ይህን እውነት እያስተዋለ ነበረ። ዝግጅቱ የተዋጣለት መሰለኝና እንዴት እንደዚህ አሳካችሁት ብዬ የኤምባሲውን የፐብሊክ አፌርስ መኮንን ሚስተር ሮበርት ፖስትን ጠየቅኳቸው። ካለው የሰዓት ልዩነት አኳያ ይህንን የቁርስ ግብዣ በዚህ ሰዓት ልናዘጋጅ ወሰንን። እንደ ድል ሆኖም ጊዜና ሁኔታው ገጥሞልናል። ሰዎች ወደ ግብዣው በመምጣት ላይ ያሉ የምርጫው ውጤቶች የሚፋ እየሆኑ ነበረ፣ እና እንግዶቻችን እዚህ እያሉ ሁለቱም እጩዎች የተሸናፊነትና የድል ንግግሮቻቸውን አድርገዋል። ከተለያዩ የህብረተሰቡ ክፍሎችም ኢትዮጵያውያንን ጋብዘናል ከመንግስት ከተቃዋሚ ፓርቲዎች፣ መንግስታዊ ካልሆኑ ድርጅቶች፣ ከምሁራንና ከመገናኛ ብዙሃን በዚህ ግብዣ ላይ እንዲገኙ ጋብዘናል። የፕሬዝደንቱን ንግግርስ እንዴት አዩት ብዬም ጥያቄን አስከተልኩ። ፕሬዚደንት ኦባማ በእርግጥ በድል አድራጊነት በአሜሪካ ዲሞክራሲያዊ ምርጫ ባህል ንግግር ያደረጉ ቢሆንም የወደፊቱን ራዕይ የሚያመላክትም ነበረ እና ሀገራችንን በሚቀጥሉት አራት ዓመታት እንዴት ሊመሯት እንዳቀዱም የሚያመላክት ነው ንግግራቸው። አቶ አያሌው ዘገዬ በዚህ ፕሬዚደንታዊ ምርጫውን አስመልክቶ በተጠራው የቁርስ ግብዣ ላይ ከታደሙት ሰዎች መካከል ናቸው። አቶ አያሌው ዘገዬ የሥራ አመራር ማማከር ወይም ማኔጅመንት ኮንሰልታንት የሚሠራ የግል ኩባንያ አላቸው። በተጨማሪም የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት ፕሬዚደንት ናቸው። እርሳቸው እንደሚሉት ፕሬዚዳንት ኦባማ ይህን ውድድር በአሸናፊነት እንደሚወጡት እርግጠኛ ነበሩ። ይህን ባለፉት ሁለት ወራት አሜሪካ በቆዩበት ጊዜም ከሪፐብሊካንም ሆነ ከዴሞክራት ወዳጆቻቸው ጋር ሲወያዩ ደጋግሞ የሚሉት እንደነበረም ይናገራሉ። የሰውየው መመረጥ ደግሞ ለእርሳቸው ልዩ ትርጉም አለው። ለእኔ የአሜሪካ መሪ መሆን ሁለት ኃላፊነት ላይ ያለው አሜሪካንን መምራት ዓለምንም መምራት ጭምር ነው። ምክንያቱም አሜሪካ ወይ ዓለም ላይ ይህን እጫወተዋለሁ የምትለውን ሚናዋን መተው አለባት። ዓለም ላይ እንመራለን ካለች ደግሞ ዓለምን የሚረዳና ና የአላም ውስጥ ያሉ ህዝብ ውስብስብ ኃላፊነቶች ሁሉ የሚገቡትና ያንን መፍታት የሚችል መሪ ደግሞ ማውጣት አለባት። በእኔ አመለካከት አሁን ካሉት ሁለቱ አማራጮች ይህን ሊረዳ የሚችል ባራክ ኦባማ ስለነበረ የጠበቅኩት ስለሆነልኝ በጣም ተደስቻለሁ። ትክክለኛውም ነገር ይሄ ነው መሆን ያለበት። አቶ አያሌው ባለፉት አራት ዓመታት ኦባማ ያከናውኗቸው ተግባራትም ካጋጠማቸው ውስብስብ ችግር፣ አገራቸውም ካላት አቅምና የውስጥ ተቃርኖ አኳያ በቂ ነው ባይ ናቸው። ነቃፊዎቻቸው የሚሰነዝሩባቸውን ሂስም ሁኔታዎችን በጥልቀት ካለመገንዘብ የሚመጣ እንደሆነ ያብራራሉ። በሚቀጥሉት አራት ዓመታት ግን የኦባማን ማንነት የምናየበት ነው የሚል ጠንካራ እምነት አላቸው። እንደሚታወቀው የአሜሪካን የፖለቲካ ስርዓት እና አካሄድ የሚረዳ ሰው ካለ ዘ ፈርስት ተርም ኢዝ ፎር ሪኤሌክሽን ዘ ሰከንድ ተርም ኢዝ ፎር ሌጋሲ ነው የሚባለው እና አሁን እንድመረጥ ብለው አይሰሩም። ባራክ ኦባማ ባራክ ኦባማ አሁን ለህሊናቸውና ለሚያምኑበት ነው የሚሰሩት የተቻላቸውን ያህል የአሜሪካን ሕዝብ አጀንዳ ማስቀደማቸው እንደተጠበቀ ሆኖ በአጠቃላይ ለሰው ልጅና ለዓለም ቢሆን የሚሉትን በነጻ ይሰራሉ ብዬ ጠብቃለሁና የተሻለ ባራክ ኦባማን ማንነት፣ እምነታቸውን፣ ቫሊዋቸውን የምናይበት አራት ዓመት ይሆናል ብዬ አምናለሁ። ከተጋባዦቹ መካከል ለእኔም ሆነ ለብዙ ኢትዮጵያውያን እንግዳ ያልሆኑ ሰው አየሁ። ዶክተር መረራ ጉድና ወደዚህ ሁነት በኤምባሲው የታደሙት በመምህርነታቸው ይሁን በተቃዋሚ ፓርቲ መሪነታቸው ለይቻ አላወቅኩም፣ እሳቸውንም አልጠየኳቸውም ግን እንደ ፖለቲካል ሳይንስ መምህርነታቸው ለጠየኳቸው ጥያቄ መልስ ሰጥተውኛል። የተቀራረቡ ናቸው ሲባል ነበር። አሁንም ቢሆን በህዝብ ብዛት ፖፕላር ቮት በሚሉት የተቀራረበ ይመስላል። በዚህ በኤሌክትራል ኮሌጅ ብሎ እነሱ በሚቆጥሩት ኦባማ ከተጠበቀው በላይ እየሄደ ይመስላል፣ ብዙ ልዩነት እያመጣ ነው። ስለዚህ በየአራት አመቱ በዓለም ላይ ዲሞክራሲያቸው እንደሆነ የሚያሳዩበት ስለሆነ እያሳዩ ነው ማለት ነው። ያየነውና የሰማነው በልቦናችን እንዲያደርግ ከመመኘት ሌላ ምን እንጨምራለን መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው ካቸው አምሃን አመሰግናለሁ እዚያው አዲስ አበባን ቆይና አድማጮች ፕሬዚደንት ባራክ ኦባማ ባለፉት አራት ዓመታት ውስጥ ያከናወኗቸው ተግባራት በድጋሚ እንዲመረጡ የሚያበቋቸው ናቸው ብለው እንደሚያምኑ የአሜሪካ ድምፅ ሬዲዮ ያነጋገራቸው ኢትዮጵያውያን አሜሪካውያን ገልጸዋል የምርጫውን ውጤት ለመከታተል እዚያው በአሜሪካ ኤምባሲ ከተገኙት ኢትዮጵያውያን አሜሪካውያን መካከል አንዳንዶቹን አነጋግሮ እስክንድር ፍሬው ደግሞ ተከታዩን ዘገባ ልኮልናል። አንገት ላንገት በተባለው ፍክክር ዲሞክራቱ ጆ ባራክ ኦባማ አሸንፈዋል። ሪፐብሊካኑ ተቀናቃኛቸው ሚት ሮምኒም ሽንፈታቸውን ተቀብለዋል። እናም ድብ አንጠልጣይ የምርጫ ሂደት በኢትዮጵያ ሰዓት አቆጣጠር ዛሬ ንጋት ላይ ተጠናቋል። ኦባማ ለሁለተኛ ጊዜ መመረጣቸውን ተከትሎም የተለያዩ ስሜቶች ተንጸባርቀዋል። የምርጫውን ውጤት አዲስ አበባ በሚገኘው የአሜሪካ ኤምባሲ ለመመልከት የተሰባሰቡ ኢትዮጵያውያንና አሜሪካውያን ሂደቱን ሁሉ በትኩረት ተከታትለዋል። የፕሬዝዳንቱ ደጋፊዎችም ደስታቸውን በተለያየ መንገድ ገልጸዋል። አሜሪካዊው ዶክተር ኤፍሬም ሰንበታ በኤምባሲው ጥሪ ከተደረገላቸውና ስነ ስርዓቱን በዚያው ከተከታተሉ እንግዶች አንዱ ናቸው። የሚሰማኝን ደስታ በቃላት መግለጽ ምችል አይመስለኝም በእውነት ምክንያቱም በጣም ውድድሩ የተቀራረበ ነው የሚል ወሬ ስሰማ ስለቆየው ትንሽ ሀሳብ ይዞኝ ነበር፣ ግን ደግሞ እንደዚህ አይነት መሪ እንደገና መመረጡ በእውነት ትልቅ ደስታ ነው የሚሰማኝ። እንዴት ነው የተከታተሉት ዶክተር ኤፍሬም የት ነበሩ? ሌሊተኙ ወይስ ሲነጋ ነው የሰሙ? ትናንት ማታ ተከታተልኩ የቻልኩትን ያህል ግን ደግሞ ያው ውጤቱ እስከሚነጋ እንደማናውቀው ስለገባኝ ተኛሁ። ጠዋት ግን 11 ሰዓት በኢትዮጵያ ተነስቼ መከታተል ጀመር እና መጀመሪያ ላይ እንደውም በጣም ቅርብ ለቅርብ ናቸው ነበር የሚሉት በቃ ሳዳምጥ፣ ወደዚህ ለመምጣት ስዘጋጅ እንደገና ደግሞ ወጣ ብዬ ሳይ አቅጣጫው ቆንጆ እየሆነ መጣ። ከዛ ወደዚህ ወደ አሜሪካን ኤምባሲ እየነዳሁ እያለው በሬዲዮ ሰማሁኝ በመጨረሻ ፕሬዚደንት ኦባማ ማሸነፉን። እዚህ ላይ እንዲህ አይነት መሪ እንደገና መመረጡ የሚል አገላለጽ ተጠቅመዋል። እንዴት አይነት መሪ ናቸው እርሳቸው ለእርሶ? የዛሬ አራት ዓመት የነበረውን ሁኔታ ሳስታውስ ምን አይነት አስደንጋጭ ምን አይነት የሚያሳዝን ሁኔታ እንደነበረ ሳስታውስ አሁን አሜሪካ ያለችበትን ቦታ ሳይ የተደረገው ለውጥ ቀላል አይደለም፣ መሻሻሉ ግልጽ ነው። የፕሬዝደንት ኦባማን የማደንቀው ደግሞ የተረጋጋ ቆራጥ፣ የሚሠራውን የሚያውቅ በጣም የማከብረው መሪ ነው። እና እንደገና መመረጡ ትክክል ነው። ለአሜሪካ ትክክል ነው፣ ለተቀሬው ዓለም ትክክል ነው። ፕሬዚደንት ኦባማ በዛን ሰሞን ስሰማ በቢቢሲ ይሁን አልጀዚራ እርግጠኛ አደለሁም፣ የአውሮፓ ህዝብ ቢመርጥ ሰባ አምስት ከመቶ ኦባማን ነበር የሚመርጠው። የዓለም ህዝብ ቢመርጥ አንድ አገር ብቻ ነበረች አሉ ለፕሬዚደንት ኦባማ ማትመርጠው፣ ለዛውም ልዩነቱ ብዙ አልነበረም። የተቀረው ዓለም በሙሉ የሚያከብረው የሚደግፈው መሪ ነው። እና በጣም ነው በእውነት ደስ ያለኝ። እርስዎ መርጠዋል? በደንብ መርጬ ያለው። የት ሆነው ነው የመረጡት? እዚሁ ኢትዮጵያ ውስጥ ሆነው ነው? እዚህ ሆኜ ነው ከኢንተርኔት ዳውንሎድ አድርጌ ሞልቼ ፋክስ አድርጌው፣ ከዛ ደግሞ በፖስታ ላኩት። ያው መመሪያው እንደሚነግረን ምን ያህል አመት ኑሮ አሜሪካ? አሁን እዚህ ነው ኑሮት ያደረጉት? የዛሬ አመት ነው ወደ ኢትዮጵያ የተመለስኩት በፉል ብራይት ፕሮግራም በኩል። ግን እድሜዬ በሙሉ አሜሪካን ሀገር ነው የኖርኩት፣ ከስቴት ነው የኖርኩት በመጨረሻ ፍሎሪዳ ነበር። ከዛ በፊት ግን ኢንዲያናም፣ ኦሃዮም፣ ጆርጂያም ኖር ያለው ግን መጨረሻ እንዳልኩት 12 አመት ፍሎሪዳ ነበር። በምን ስራ ላይ ነበር የተሰማሩት? ዶክተር ኤፍሬም ሲቪል ኢንጂኒሪንግ እና በግንባታ ምርቶች ዙሪያ ነው የሰራሁት። ትምህርቴም በዛ መስክ ነው። በምን መጣው ነው ያሉኝ? ኢትዮጵያ ውስጥ ምን እየሰሩ ነው? የፉልብራይት ፕሮግራም የአሜሪካን መንግስት ፕሮግራም ነው የላከኝ አዲስ አበባ ዩኒቨርሲቲ እንዳስተምር እና ያለፈው አመት አስተማርኩኝ አሁንም ያው እዚሁ ለመቆየት ወስኜ የፎልብራይት ፕሮግራሙ ቢያልቅም አዲስ አበባ ዩኒቨርሲቲ አስተምራለሁ ያለሁት። ጠቅልለው ወደ አዲስ አበባ ወደ ኢትዮጵያ መጥተዋል ወይስ ተመላሽ ነው? በልቤ ጠቅልዬ ነው የመጣሁት። ምክንያቱም አሁን የተቀረውን የስራ እድሜን ለኢትዮጵያ አስተዋጽኦ ማድረግ ነው የምፈልገው። በጣም ነው ማመሰግነውት። እንኳን ደስ አለት። እሺ፣ እንኳን አብሮ ደስ አለት። በኤምባሲው በተዘጋጁ ስክሪኖች የምርጫውን ሂደት ከተከታተሉ ኢትዮ አሜሪካውያን መካከል አቶ ገንዘብ ተችኖ ይገኝበታል። ለሰባት ዓመታት በኒውዮርክ የቆየው አቶ ገንዘብ የኦባማ በድጋሚ መመረጥ ተገቢ ነው ይላል። በአብዛኛው እዛ ሆነን እኛ ስና የነበረው በሶሻል ሴኩሪቲ አካባቢ ላይ እና ሚድል ክላስ ላይ ያለውን ሁኔታ ማህበራዊ ደህንነት ማህበራዊ ደህንነት አካባቢ ላይ ኦባማ ጥሩ ስራ እየሰራ ነበረ እና እሱ በመመረጡ በዚህ ረገድ እኔ ጉዞ ይኖራል እና ደስተኛም ነኝ። አንገት ለአንገት ተናንቀዋል ይባል ነበር፣ ሁለቱ እጩዎች ማለት ነው፣ ሚት ሮምኒ እና ባራክ ኦባማ። አሁን ግን በሰፊ ልዩነት ነው አሸንፈዋል ማለት የሚቻለው ባራክ ኦባማ እና ምንድን ነው ለዚህ የረዳቸው ብለህ ታስባለህ ይህን ያህል ድምፅ እንዲያገኙ ያደርጋቸው ሰዎች ብዙ ጊዜ ሲጀምር ከአራት አመት በፊት ተስፋ በሚል ነበር የመጣው። ብዙ ነገሮች ለመለወጥ ተሞክሯል። እነዛ ነገሮች አንዳንዱ ባይሳኩም ሰው ወዲህም ወዲያም እያለ ሲንሳፈፍ የነበረው ሰው መጨረሻ ላይ ውሳኔውን አይቶታል። ምክንያቱም በምርጫው ወቅት የተለያዩ እሾች ተነስተዋል። እነዛ እሺዎች ሰው ሲያብሰለስለው ቤት መስመር የትኛው ላይ መውደቅ እንዳለበት የረጋ ይመስለኛል። እና መውደቂያውን እንግዲህ ወደ ኦባማ አድርጓል። ስለዚህ በአብዛኛው ቅድም እንደገለጽኩል እነዚህ ሶሻል ሚድል ክላስ ላይ ያለው ፎከስ ነው ለዚህ ያመጣው ነው ምለው። ዛሬ ጠዋት በአሜሪካ ኤምባሲ በተዘጋጀው ስነ ስርዓት ከኢትዮ አሜሪካውያን በተጨማሪ የመገናኛ ብዙሀን ባለሙያዎችና ልዩ ልዩ የህብረተሰብ ክፍሎችን የወከሉ እንግዶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ዝግጅታችን ይቀጥላል። በመግቢያችን እንዳስተዋወቅ ነው ሙሉ ዝግጅታችን ዛሬ በትላንትናው ምርጫ ላይ የሚያተኩር ነው። ፕሬዚዳንት ባራክ ኦባማ ባለፉት አራት ዓመታት ውስጥ ያከናወኗቸውን ተግባራት በድጋሚ እንደሚመረጡ ያበቁ ናቸው ካሉት አድማጭ የሪፐብሊካን ፓርቲው ፕሬዚዳንታዊ እጩ ተወዳዳሪ የነበሩት ሚትሮምኒ ደጋፊ የሆኑ ኢትዮጵያዊ አጠር ያለ አስተያየት ነው ተከታዩ። ነዋሪነታቸው በጆርጂያ ክፍለ ግዛት በአትላንታ ከተማ የሆነው እና በንግድ ስራ የተሰማሩት አቶ ሁሉቃ አበበ የሪፐብሊካን ፓርቲም አባል ናቸው። አቶ ሁሉቃ ሚትሮምኒን ለምን እንደሚደግፉ ጨምሮ ይናገራሉ። የኦሮምኛ ክፍል ባልደረባችን ሱራ ለቄ ነው ያነጋገራቸው። ይሄ ምርጫ ላይ ራምኒን ነበር የመረጥኩት። የመረጥኩበት ምክንያት ራምኒ ትኩረቱ ለስራና ይሄን ኢኮኖሚ ለማሻሻል ነበረ ብዬ ስለማስብ ነው። ካየናው ላለፈው አራት አመት ኦባማ ትኩረቱ ሄልት ኬር ላይ ነበረ። እንደ የአሜሪካ ችግር በአሁን ሰዓት ብዙ ስራ አጥን ያለው እንጂ ህክምና አይደለም። ህክምና ችግር የለም ማለት አይደለም። ኦባማ አሸንፏል። አሁን ደግሞም ያው ኦባማ ስላሸንፈ እንደገናም ደግሞ ከዚህ በኋላ ምርጫ ስለሌለው ወደፊት ሀይል ቬቶ ፓውሩን ተጠቅሞ ማሸነፍ የተወሰኑ ነገሮች ማሳለፍ እንደሚችል እናውቃለን። ይህን ሀገር ደግሞ ያው ይበልጥ እዳውን አስራ ስድስት ትሪሊዮን ያለበትን ወደ ሀያ እንደሚከተውና አራት ሚሊዮን ተጨማሪ ስፔንድ እንደሚያደርግ ጦርነትም ባይኖር አንድ ጦርነትም ቀንሶ ምስትል ያንሄል አወጣለሁ ብሎ አስቧል። ስለዚህ እነዚህ ነገሮች አሜሪካን ወደፊት ያደረጋሉ ለማለት ይከብደኛል። እና ለዛም ነው ራምኒን የመረጥኩት። ያው ኦባማ እንግዲህ ማሸነፉን ተቀብለን ጸሎት መጸለይ ነው እንግዲህ